ብዙውን ሰው አሁን የሚያነጋግረው አዲሱ ሕግ በጣሊያን አገር የኃይል አሰላለፉ እዛ አገር በአጭር ጊዜ ውስጥ እንደተቀየረ የሚያሳይ ምልክት ሆኗል። ጠቅላይ ሚኒስትሩ ሳይሆኑ ከእንግዲህ የአገር አስተዳደሩ ሚኒስትር ሲኞር ማቴቶ ሳልቪኒ ተጠናክሮ መውጣታቸውን አዲሱ ሕግ አለ ጥርጥር ታዛቢዎች እንደሚሉት የሚያሳይ ሁነዋል። ኢንስቶ ዴክሬቶ ሲ ፕሬቬደ ላኮንፊስካ አዲሱ ሕግ ከዛሬ ጀምሮ በተደጋጋሚ አለፈቃድ ወደ ቡን አትርገጡ ተብለው የተከለከሉትን መርከቦች ተይዘው በቁጥጥር ስር እንዲውሉ የሚረዳ ሕግ ነው። ከዚያም በላይ ይኸው ሕግ በአንቀጽ አንድ ላይ እንደሰፈረው የጠረፍ ጠባቂዎችን ትዕዛዝ የማያከብሩ መርከበኞች ሆኑ የመርከብ ባለቤቶች ከነ ሠራተኞቻቸው ወደፊት ከአስር ሺህ እስከ አምሳ ሺህ ዩሮ ድረስ ሊቀጡ እንደሚችሉ ሚስተር ማቴቶ ሳልቪኒ እሳቸው እንዳሉት የሚያረጋግጥም ህግ ነው። የድንበር ጸጥታ ጥበቃ የሚለውን ስም የያዘውን አዲሱን ህግ ርዕሰ ብሔሩ ፕሬዚዳንት ሴርጆ ማታሬላ አካሄዱ ስላላማራቸው ለመቀበል ወኪላችን እንደዘገበው አንገራግረዋል። ሚኒስትር ማቴቶ ሳልቪኒ ህጉ በእሳቸው ግምት እንከና አይወጣለትም ብለው የራሳቸውን አስተያየት እንደዚህ አድርገው እሳቸው አቅርበዋል። ይህን ህግ ለማሻሻል እና ህጉንም ለማስተካከል በቂ ጊዜ ወስደን ብዙ ደክመንበታል። ህጉ የጣልያንን ደንብ ሆነ የዓለም አቀፉን ስምምነትና ውሎችንም የሚጠብቅና የሚያከብር እንደሆነ እኛ አንዳች አይነት ጥርጥርም አሁን አናይበትም። የተባበሩት መንግሥታት ድርጅት ጽፈት ቤት ይህንኑ ሕግ ተመልክቶ ውስጥ ተቃውሞውን አሰምተዋል። እርዳታ ፈላጊ ስደተኞችንና እርዳታ ሰጪ ድርጅቶችንም ወንጀለኞች ያደርጋል ብሎ ሕጉን ጽፈት ቤቱ ተችተዋል። ከዚያም በላይ መንግሥታት የተቀበሉትን የዓለም አቀፉን የሰብአዊ መብቶች መግለጫን አዲሱ የጣሊያን ሕግ ይጻረራል ብሎም የተባበሩት መንግሥታት ድርጅት ጽሕፈት ቤት አስተያየቱን በጉዳዩ ላይ ሰጥቶበታል። በተደጋጋሚ የጣሊያን አገር አስተዳደር ሚኒስትር ባለፉት ጊዜያት ከሞት በስንት ችግር አምልጠው ነፍሳቸውን ያተረፉትን ስደተኞች ጠረፍ ላይ እንዳደርሱ መልሶ መላልሶ አግደዋል። በእነሱ አስተያየት ይህን ማድረጋቸው ሌሎቹ ፈርተው እንዳይሞክሩት መቀጣጫ ይሆናል ብለውም እነሱ ገምተዋል። እርዳታ ሰጪ ድርጅቶች ደግሞ በተራቸው ሰው ሲሞት ዝም ብለን አናይም ብለው የተቻላቸውን እርዳታ ለስደተኞቹ ለግሰዋል። ሕይወታቸውን ባለፈው ዓመት ብቻ ያጡ ስደተኞች ቁጥር እዚህ በቅርቡ እንደተነበበው በአራት እጥፍ በአንዴ እንዳደገም ለመገንዘብ ተችለዋል። አዲሱ የጣሊያን መንግሥት ሕግ በስደተኞች ላይ ብቻ አሁን ያነጣጠረ ሳይሆን የተቃውሞ ሰልፍ በአገሪቱ ውስጥ የሚያካሄዱትን ኃይሎች ለማካሄድም የሚፈልጉትን ወገኖች እግረ መንገዱን ለመቆጣጠርና ለመቅጣት ዓላማ እንዳለውም አብሮ አስታኮ ያነሳል። ፊታቸውን ተሸፋፍነው ነው አደባባይ የሚወጡና የጸጥታ ፖሊሶችን የሚተናኮሉ ሰልፈኞችንም እንደተነበበው ወደፊት እስከ ሦስት ዓመት ሥራት ድረስ እነሱን ለመቅጣት እቅድ እንዳለውም ሕጉ ላይ ሰፍረዋል። ጣሊያን አገር ታትመው የሚወጡ ትላልቅ ዕለታዊ ጋዜጣዎች ደግሞ እንደሚሉት አዲሱ ሕግ ሸንጎ ውስጥ ድጋፍ አግኝቶ በሥራ ላይ በቅርቡ ይውላል። ተመልካቾች እንደሚገምቱት ይህንኑ ሕግ አስታኮ ወደፊት ወደ አምስት መቶ ሺህ የሚጠጉ ጣሊያን አገር የገቡ የአፍሪካ ስደተኞችን ወደ መጡበት አገር ጣሊያኖች ይሸኛሉ ተብሎም ይገመታል። ይልማይል ሚካኤል ለዲ ደብልዩ ከበርሊን ከተማ።